አድማጮች ከዜና ላይ እንደተከታተላችሁት ተደናቂውና ታዋቂው የብሪታንያ ከያኒ ዴቪድ ቦዊ ከዚህ ዓለም በሞት መለየቱ ታውቋል። በተለይ በምዕራቡ ዓለም የሚገኙ ሚዲያዎች በስፋት እየዘገቡ ነው። በኒውዮርክ ነዋሪ እንደነበር የተመለከተው ይህ ታዋቂ ሙዚቀኛ ትናንት ወዳጅ ዘመዶቹ ባሉበት በኒውዮርክ ከተማ ማሸለቡ ነው የተነገረው። ዴቪድ ለወራቶች በጉበት ነቀርሳ እንደተሰቃየም ተመልክቷል። ዴቪድ ቦዊ በተወለደበት ስፍራ በብሪክስቶን ዛሬ ከፍተኛ የመታሰቢያ ስነ ስርዓት መካሄዱም ተመልክቷል። በስርዓቱ ላይም አድናቂዎቹ የሮክ አቀንቃኙ አብዛኞቹን የዘርፉን ባለሙያዎች ከአማተርነት ወደ አርቲስትነት የለወጠ እንደሆነ ተነግሮለታል። በጎርጎሮሳዊው 1947 ዓ.ም ጥር ወር በለንደን ብሪክስቶን የተወለደው ዴቪድ ቦዊ የሙዚቃ ባለሙያ፣ ዘፋኝ፣ አዘጋጅ፣ የፊልም ተዋናይና ሰዓሊ ነበረ። 140 ሚሊዮን የሚሆኑ የሙዚቃ ቅጂዎቹን በመላው ዓለም እንደሸጠም ተነግሮለታል። በተለይ ሌትስ ዳንስ የተሰኘው የሙዚቃ አልበሙ በአንድ ወቅት ብቻ 7 ሚሊዮን ቅጂ ነበር የተሸጠው። በሙዚቃ ስራዎቹ ለበርካታ ወጣት የሙዚቃ ባለሙያዎች ባሪያ የሚጠቀስ ሲሆን ላለፉት 18 ወራት ለአድናቂዎቹ ይፋ ሳያደርግ ከጉበት ካንሰር ጋር ሲሰቃይ ይኖሯል። የዴቪድ ቦዊ የመሞቱ ዜና በማህበራዊ የመገናኛ መድረክ ዛሬ ይፋ የሆነው። ዴቪድ ቦይ ከቀናት በፊት ብላክ ስታር የተሰኘው የ25ተኛ የሙዚቃ አልበሙ ለገበያ መቅረቡ ይታወቃል። እንግሊዛዊው ዘፍ ዴቪድ ቦይ የፊታችን አርብ 69ኛ ዓመቱን ይይዝ ነበር። ዴቪድ የአንድ ሴትና የአንድ ወንድ ልጅ አባትም ነበር።